ምዕራፍ 1 አፍሪካ። ክርስቶስ በምድር በተመላለሰበት ዘመን ስለ አፍሪካ ቤተ ክርስቲያን ልደትና ስለ መጀመሪያዎቹ የእድገታቱ ዓመታት ማጥናት ከመጀመራችን በፊት ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን ስለነበረችው አፍሪካ አንዳንድ ነገሮችን ማወቅ ይኖርብናል። ይህ መጽሐፍ በተጻፈበት ጊዜ በአፍሪካ የነበሩ አገሮች ከ45 በላይ ናቸው። አንዳንዶቹ ንጉሳዊ፣ አንዳንዶቹ ሪፐብሊካዊ፣ ሌሎቹ ደግሞ ፌዴራላዊ መንግስታት ነበሩ። አህጉሪቱ ብዙ የተለያዩ ነገዶች ነገዶችና ህዝቦች ይገኙባታል። ለመሆኑ ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን የነበረችው የአህጉሪቱ ሁኔታ ምን ይመስል ነበር? ያኔ የጋና መንግስት ነበር። አረቦች በኬንያ ይኖሩ ነበር። የተደራጁ መንግስታትስ ነበሩ። ክርስቶስ በምድር በተመላለሰበት ዘመን አፍሪካ በተለያዩ የእድገት ደረጃ ላይ የነበሩ ህዝቦች ነበሩባት። በአፍሪካ ሰሜን ምስራቅ ጫፍ ግብጽ ነበረች። ግብጽ ክርስቶስ በምድር ከተመላለሰበት ዘመን ሁለት ሺህ ዓመታት ቀደም ብሎ የታወቀች መንግስት ናት። ከዚያ ወዲህ ግን ነጻነቷን አጥታ የታላቁ የሮም መንግስት አካል ሆና ነበር። ግብጻውያን በወጉ የተደራጀ መስኖ የነበራቸው ጥሩ ገበሬዎች ነበሩ። አገሪቱ በትምህርት ማዕከልነቷ እጅግ ጠቃሚ የነበረች ሲሆን ከከተማዎቿ አንዱ በሆነው እስክንድሪያ የሚገኘው ቤተ መጻሕፍቷም በዓለም የታወቀ ነበር። ከግብጽ ባስተሰሜን ምዕራብ በሜዲተራንያን ባህር ዳርቻ አይሮም ቅኝ ግዛት የነበሩ ሌሎች አገሮችም ነበሩ። ከግብጽ ቀጥላ የነበረችው አገር ቃሬና ናት። ቃሬና ማቴዎስ 27:32 ውስጥ የተጠቀሰችው ስምዖን የመጣባት አገር ነበረች። ከክርስቶስ ልደት ሦስት መቶ አመታት በፊት ጀምሮ እርሱ በምድር እስከተመላለሰበት ጊዜ ድረስ እንደ ግብጽ የግሪክ ባህል ተጽዕኖ የነበረባት አገር ናት። ዘመናዊውን የዓለም ካርታ ልብ ብለው ቢመለከቱ ቃሬና በመባል የምትታወቅ የነበረችው የዛሬቱ ሊቢያ እንደሆነች ይገነዘባሉ። ወደ ምዕራብ እልፍ ስሉ የሮም መንግስት ቅኝ ግዛት የነበረውን አፍሪካ ያገኛሉ። ይህ ክልል ከክርስቶስ ልደት መቶ አምሳ ዓመታት በፊት ካርታጎ በመባል ይታወቅ ነበር። ካርታጎ በዘመኑ እጅግ ከበለጸጉና ሀያላን ከነበሩ መንግስታት አንዱ ነው። ሮማውያን ይህን መንግስት ድል አደረጉና እንደገና አንሰራርቶ ችግር ሊፈጥርባቸው በማይቻለው አኳኋን ዋና ከተማውን ሙሉ በሙሉ ደመሰሱት። የአፍሪካዊ የእርሻ መሬቶች እጅግ ለም ስለነበሩ ሮማውያን ስፍራውን አፍሪካ ብለው እንደገና ሰየሙት። በርበር በመባል የሚታወቁትን የአካባቢውን ዘላኖችም ለም በሆነው ስፍራ እንዲሰፍሩና በእርሻ ስራ እንዲሰማሩ አበረታቷቸው። ይህ ክልል ዛሬ ቱኒዚያ ይባላል። ከአፍሪካ ባስተምዕራብ ኑሚዲያ የሚባል የሮም ግዛት ይገኝ ነበር። ስፍራውም ለም የእርሻ መሬት ቢሆንም በዚያ የነበሩ ሕዝቦች በሮማውያን ከፍተኛ ተጽዕኖ ስር ሆኑ። ዛሬ ይህ ክልል የዘመናዊቱ አልጄሪያ ምዕራባዊ፣ ምስራቃዊ አጋማሽ ነው። በስተ ምዕራብ ማለት በአትላንቲክ ውቅያኖስ ዳርቻ የሚገኘው የቀረው ክልል ደግሞ ሞሪታንያ በመባል ይታወቃል። ክርስቶስ በምድር ላይ በተመላለሰበት ዘመን አፍሪካ ውስጥ የነበሩ መንግስታት በሰሜኑ ክፍል ያሉት ብቻ አልነበሩ። ስለ እነርሱ ያለን መረጃና የምናውቀው ነገር ጥቂት ቢሆንም በደቡብ በኩል የሚገኙ ሁለት እጅግ ሰፊና ጠቃሚ መንግስታት ነበሩ። አንደኛው ከግብጽ በስተደቡብ አባይ ወንዝ ዳር ይገኝ የነበረና ኑቢያ በመባል ይታወቅ የነበረ ነው። ዛሬ ይህን ክልል ሱዳን እያልን እንጠራዋለን። ኑቢያ ከክርስቶስ ልደት አያሌ ዓመታት በፊት በነበረው ዓለም ከፍተኛ የወርቅ አምራችነት ይታወቅ ነበር። ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን አካባቢ ክልሉ በብረት ኢንዱስትሪዋ የታወቀችና መራዌ የምትባል ከተማ ነበረችው። መራዌ በአባይ ወንዝና በቀይ ባህር የግንድ መስመር በኩል ከብዙ የዓለም ክፍሎች ጋር የንግድ ልውውጥ ታደርግ ነበር። በአቅራቢያው ያለችው ደግሞ አብሲኒያ ነበረች። አብሲኒያ። የኢትዮጵያ የቀድሞ ስም ነው። በዚህች ምድር የኖሩ ሰዎች ከጥንት የካምን ቋንቋ ተናጋሪዎች ወገን ይመደባሉ። በሰሜን ኢትዮጵያ ከፍታማ ቦታዎች የምትገኘው የአክሱም ከተማ ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን አካባቢ እጅግ ጠቃሚ የንግድ ማዕከል ሆኖ ነበር። ወደ ውጭ ከምትልካቸው ምርቶች ሁሉ የላቀው የዝሆን ጥርስ ነበር። የቀሩት የአፍሪካ ክፍሎች ክርስቶስ በምድር በተመላለሰበት ዘመን ስለነበሩበት ሁኔታ የምናውቀው ብዙ ነገር የለም። ይህ ማለት ግን በቀራው የአፍሪካ ክፍል እና መንግስታት አልነበሩ ማለት አይደለም። ህዝቦች ነበሩ። እነዚያ ህዝቦች መንግስታት እንደነበሯቸው እርግጥ ነው። ሆኖ መንግስታቱ ቀደም ብለን የጠቀስናቸውን መንግስታት ያህል ትላልቅ ስላልነበሩ ስለነሱ የበለጠ ለማወቅ የሚያስችሉና ለስነ ምድር ተመራማሪዎች ወይም በእንግሊዝኛው አርኪኦሎጂስቶች ጥናት የሚረዱ ብዙ መነሻ መረጃዎች አልተው። ያም ቢሆን የታሪክ ሰዎች ስለ ቀድሞይቱ አፍሪካ ታሪክ በየዓመቱ ይበልጥ በመማር ላይ ስለሆኑ በመጨረሻ ይበልጥ ግልጥ የሆነ መረጃ ለማግኘት ይቻል ይሆናል። አሁን ያለ መረጃ ቋንቋዎችንና የቋንቋዎችን ይዘት በማጥናት በተገኘ እውነት ላይ የተመሰረተ ነው። በዚህ እውነት መሰረት ክርስቶስ በምድር ላይ በኖረበት ዘመን ቻድ ሐይቅ አካባቢ ከፍተኛ የህዝብ ክምችት እንደነበር ይታመናል። እነዚህ ህዝቦች በዘር ኔግሮ ወይም ሻንቅላ ሲሆኑ የሚናገሩት ቋንቋ ደግሞ የምስራቅ ሱዳን ቋንቋ በመባል ይታወቅ ነበር። ክርስቶስ በምድር ላይ በነበረበት ዘመን አካባቢ ቦታው ላይ ሰፍሮ የነበሩ እነዚህ ህዝቦች ገበሬዎችና በብረት ሥራ ሙያ የሰለጠኑ ነበሩ። የሰሜኑ ደረቃማ ክፍል በሚያዋስኑት የምዕራብ አፍሪካ ዝናባማ ደኖች ውስጥ ቋንቋቸው ቻድ ሐይቅ አካባቢ ከሚገኙ ህዝቦች ጥቂት ለየት የሚል ሌሎች ጥቁር ነገዶች ኖረዋል። እነዚህ ህዝቦች የሚናገሩት የምዕራባዊን ሱዳንን ቋንቋዎች ነው እንላለን። ያን ጊዜ ምናልባት የተለያዩና በርካታ የዚህ ህዝብ ነገዶች ኖረው ይሆናል። በደቡብ በኩል ኮንጎ ደኖች ውስጥ ደግሞ በንቱ የተሰኙ ቋንቋ ተናጋሪዎች ወገኖች ነበሩ። የእነዚህ ህዝቦች መነሻዎች ሰሜናዊ ወይም ደቡባዊ የኮንጎ ጫካዎች ስለመሆናቸው ታሪክ አዋቂዎች የተስማሙበት ነገር የለም። ቢሆንም ለዚህ ጥናታችን ይመች ዘንድ ይህ አካባቢ የአሁኗ ዛየር አጠቃላይ ክልል ነው ለማለት እንችላለን። ክርስቶስ በምድር በተመላለሰበት ዘመን እነዚህ የባንቱ ቋንቋ ተናጋሪ አፍሪካውያን የሚኖሩት ዱር ውስጥ ነበር። አንደኛው ክፍለ ዘመን እንዳለፈ በአንድ ወቅት በጣም አስገራሚ የሆነ ፍልሰት ጀመሩ። በ 18 ተኛው ክፍለ ዘመን የምስራቅ የማዕከላዊና የደቡባዊ አፍሪካ ዋና ህዝቦች ለመሆን እስኪችሉ ድረስ ወደ ምስራቅና ደቡብ ተሰራጩ። ጥቂት ዘግይተን በመጠኑም ቢሆን ስለ ፍልሰታቸው እንማራለን። እነዚህ የባንቱ ቋንቋ ተናጋሪ አፍሪካውያን የተለያዩ ሰብሎችን የማምረት እውቀት ያላቸውና በአንድ ስፍራ ተደላድለው የሰፈሩ ገበሬዎች እንጂ ዘላኖች አልነበሩ። ለማጠቃለል ይህ በመጨረሻ የታወቁት የአፍሪካ ሕዝቦች ቡሽሜን ወይም ወደ ኋላ የቀሩ ሰዎች ይሆኑ ይሆናል። እነዚህ ሰዎች ጥቂትና ለብቻቸው የሚኖሩ ናቸው። አንዳንዶቹ በምስራቃዊ ኮንጎ ዝቅተኛ ስፍራዎች፣ ሌሎቹ ደግሞ አሁን ዚምባብዌ ወይም ሮዴሺያ ብለን በሚጠራው ስፍራና ሰሜናዊ ደቡብ አፍሪካ ውስጥ ይኖሩ ነበር። አዳኞችና ወፍ ዘራሽ እህሎችን በመመገብ የሚኖሩ እንጂ የእርሻ ሙያ የተመሩ የተማሩ አልነበሩም። በኋላም በሰለጠኑ የባንቱ ቋንቋ ተናጋሪዎች ግፊት ወደ ደረቅ ወይም ተራራማ ስፍራዎች ተሰደዋል። መጽሐፉን ለማጥናት የሚረዱ ጥያቄዎች። አንደኛ፣ ክርስቶስ በምድር በኖረበት ዘመን የሮም መንግስት ግዛቶች የነበሩትን የሰሜን አፍሪካ ክፍል አገራት ይጥቀሱ። ሁለተኛ፣ ኖቢያ ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን የታወቀችው በምን ነበር? ሶስተኛ በንግድ ታዋቂ የነበረችው የአቢሲኒያ ከተማ የትኛ አይቱ ነበረች? አራተኛ ክርስቶስ በምድር በኖረበት ዘመን የምስራቃዊ ሱዳን ቋንቋ ይናገሩ የነበሩ ሕዝቦች የሚገኙት የት ነበር? አምስተኛ ያን ጊዜ የመጀመሪያዎቹ የባንቱ ቋንቋ ነገዶች የሚኖሩት በየትኛው አጠቃላይ ክልል ነበር?